የአሜሪካ ድምጽ ነው። በ1922 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዕለተ ቅዳሜ ነሐሴ 14 2014 ዓመተ ምህረት ፕሮግራማችንን ይዘንብላችሁ ቀርበናል። መሰናዶዎቻችንን ለማስተዋወቅ አሁን ያለውን ሁኔታ ስታየው ደግሞ ህይወታቸው እጅግ በጣም ከጆዳፍ ከሚባለው የከፋ እየሆነ የመጣበት ሁኔታ ነው ያለው። ለአገሩ ተወላጆች አስቸጋሪ በሆነበት ሰዓት ተኔኛ ልጆች ህይወት እናሸንፋለን ስንል በጣም ከባድ ነው። የሰማችኋቸው አቶ ሳሙኤል ተስፋዬና ወይዘሮ ራሄል ዘገየ ይባላሉ። መስዋዕት የተባለው በሊባኖስ የሚገኝ ማህበር አመራሮች ናቸው። በሊባኖስ ያሉ ኢትዮጵያውያንን ኑሮና ማህበራቸው ለነሱ ድምጽ ለመሆን ስለሚያደርገው ጥረት ያውጉናል። ከቤተሰብ ርቀው በጎንደር ዩኒቨርስቲ የሚማሩ ወጣቶች ባይተዋርነት እንዳይሰማቸው ከከተማው ማህበረሰብ ጋር እንደ ቤተሰብ ለማስተሳሰር እየተደረገ ያለ ጥረት የሚያስቃኝ ዝግጅትም አለን። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ከ30 ዓመታት በላይ ካገለገሉት ከአቶ መንገሻ ከበደ ጋር የተደረገ ቆይታም ሌላው የምሽቱ መሰናዷችን ይሆናል። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጅ ይታየነኝ። በቅድሚያ የዕለቱን የዓለም ዜና ዜና ክብራትና ክብራን እንደምናመሻችሁ ከዓለም ዜናው ጋር እንግዶ ወሌ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በአንድ ሆቴል ላይ በደረሰ ጥቃት ቢያንስ አስር ሰዎች ሲሞቱ፣ ሌሎች ከአስር በላይ ሳይጎዱ እንዳልቀረ የተነገረ ነው። በሀያት ሆቴል ከኤም መቋረጫ አካባቢ ሁለት ወይም ሶስት የሚሆኑ ፍንዳታዎችን አርብ ማታ ሰምተናል ሲሉ የአይን ምስክሮች ለቪኦኤ ሶማሊኛ አገልግሎት ተናግረዋል። አንድ የሶማሊያ ፖሊስ አባል ለሮይተርስ እንደተናገረው ደግሞ መኪና ላይ የተጠመደ አንድ ቦምብ በሆቴሉ አቅራቢያ፣ ሌላ ቦምብ ደግሞ በሆቴሉ መግቢያ ላይ ፈንድተዋል። የተኩስ ልውውጥ ዛሬ ጠዋት ጭምር ይሰማ እንደነበርና ይህም ፖሊሶች አጥቂዎቹን ከሆቴሉ ለማስወጣት ያደርጉት የነበረ ጥረት የተፈጠረ እንደነበር አሶሴትድ ፕሬስ ዘግቧል። ለጥቃቱ ኃላፊነት የወሰደው አልሸባብ ተዋጊዎቻችን ሆቴሉን ይዘዋል፣ አሁን ከውስጥ ሆነው እየተዋጉ ነው። ኢላማ ያደረግነው ሆቴሉ ውስጥ የነበሩ የመንግስት ባለስልጣኖች ነው ሲል ዌብሳይቱ ላይ አውጥቷል። ይህ በእንዲህ እንዳለ በሌላ የከተማይቱ ክፍል በሞርታር ደረሰ በተባለ ጥቃት አራት ሰዎች ሲገደሉ ሌሎች አስር የሚሆኑ መቁሰላቸውን የጸጥታ ባለሥልጣናት ለቪኦኤ ተናግረዋል። በዛፖሬዥያ የኒውክሌር ኃይል ማመንጫ ላይ የሚደረግ ማንኛውም ጥቃት የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ሀገሮችን በሩሲያና ዩክሬን መካከል ወዳለው ጦርነት ውስጥ ሊዶላቸው ይችላል ሲሉ ወግ አጥባቂው የእንግሊዝ ፓርላማ አባል ቶቢያስ ኤልውድ አስጠንቅቀዋል። በዛፖሬዥያ የዩክሬን ኒኩሌር ኃይል ማመንጫ ጨረር ሆን ተብሎ አፈት ልኮ እንዲወጣ የሚደረግ ከሆነ የኔቶን መተዳደሪያ አንቀጽ አምስት የሚጥስ ይሆናል ብለዋል ወግ አጥባቂው የእንግሊዝ ፓርላማ አባልና የመከላከያው ኮሚቴ ሊቀመንበር። ትናንት አርብ ከፈረንሳዩ ፕሬዚደንት ኢማንኤል ማክሮን ጋር በስልክ ያወሩት ቭላዲሚር ፑቲን የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ መርማሪዎች ወደ ዛፖሬዥያ እንዲገቡ ሩሲያ እንደምትፈቅድ ተናግረው ነበር። በስልክ ንግግሩ ከሰዓታት በኋላ በሁለተኛው ዓለም ጦርነት ወቅት የተባበሩት ኃይሎች ደቡብ ፈረንሳይ የሰፈሩበትና ዲዴይ ተብሎ የሚጠራውን የድል ቀን ሰባ ስምንተኛ ዓመት በማስመልከት በተዘጋጀ ሥነ ሥርዓት ላይ የተናገሩት ማክሮን ኢምፔሪያሊስት የሆነና ያጡትን ድንበር ለመመለስ የሞከረ ጨካኝ ጥቃት በዩክሬን ላይ አካሂደዋል ሲሉ የሩሲያውን መሪ ከሰዋል። በአውሮፓ ትልቁ የኒውክሌር ኃይል ማመንጫ በሆነው ዛፖሬዥያ አካባቢ የከባድ መሳሪያ ድብደባ ቢካሄድ የዛሬ 36 ዓመት ቸርኖብል ላይ ከደረሰው የኒውክሌር አደጋ የባሰ ጉዳት ሊያደርስ ይችላል የሚል ስጋት በአውሮፓ እያደገ መጥቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት የቀድሞ ፕሬዚደንት ዶናልድ ትራምፕ መኖሪያ ቤትን ለመበርበር ህጋዊነት ለማሳየት ያዘጋጀው ሰነድ ይፋ ከመደረጉ በፊት መስሪያ ቤቱ ከሰነዱ ይዘት ውስጥ መቀነስ የሚፈልገውን እንዲቀንስ አንድ የአሜሪካ ፌዴራል ዳኛ የሰባት ቀን ጊዜ ሰጥተዋል። ይህም ሰነዱን ማየት የሚፈልጉ በርካታ የዜና አውታሮች በጠየቁት መሰረት መሆኑ ታውቋል። በሌላ በኩል ደግሞ የዩናይትድ ስቴትስ የፍትህ መስሪያ ቤት በቀድሞው ፕሬዝደንት ዶናልድ ትራምፕ ላይ የሚያደርገውን የወንጀል ምርመራ የያዘው ሰነድ ከትናንት በስቲያ ሐሙስ፣ ምዕራብ ፓልም ቢች ፍሎሪዳ ባለ አንድ ፍርድ ቤት ይፋ መደረጉ ምርመራውን ይበልጥ የሰላ ያደርገዋል ሲሉ የፖለቲካና የሕግ ባለሙያዎች እየተናገሩ ነው። ምርመራውም ዶናልድ ትራምፕ ከፍተኛ የሀገር ደህንነት ሚስጥር የያዙ ዶሴዎችን ከዋይት ሀውስ ቤተ መንግስት፣ ሲለቁ ማራላጎ ፍሎሪዳ በሚገኘው የግል መኖሪያ ቤታቸው ወስደው አስቀምጠዋል በሚለው ላይ ያተኮረ ነው። ዶናልድ ትራምፕ በሌሎች ዲሞክራሲያዊ ሀገሮች የቀድሞ መሪ ሆነው ምርመራ እየተደረገባቸው ያሉ መሪዎችን ዝርዝር መቀላቀላቸውን ሲንዲ ሴይን ባጠናከረችው ዘገባ ጠቁማለች። የወንጀል ምርመራው ከያዛቸው አንቀጾች አንዱ ብሔራዊ መከላከያ መረጃዎችን ሆን ብሎ ለግል ማስቀረት የሚል ይገኝበታል። እንዲህ አይነቱን ከፍተኛ ምስጢር የያዘ ሰነድ ከቤተ መንግስቱ ማውጣት ከፍተኛ የሀገር ደህንነት አደጋ እንደሚደቅን ባለሙያዎችና የፖለቲካ ተንታኞች ይናገራሉ። ባሊ በምትባለው የኢንዶኔዥያ ደሴት ላይ ከ20 ዓመታት በፊት 88 አውስትራሊያውያንን ጨምሮ 202 ሰው ለገደለው የሽብር ጥቃት የዋሉትን ቦምቦች በመስራት ጥፋተኛ የተባለው ኡማር ፓቴክ በድጋሜ የእስር ጊዜው እንዲቀነስለት መደረጉ አውስትራሊያውያንን አስቆጥቷል። ጀማ እስላሚያ የተሰኘውና ከአልቃይዳ ጋር ግንኙነት ያለው ቡድን አባል የነበረው ኦማር ፓቴክ እንደ አውሮፓውያን አቆጣጠር ሁለት ሺ ሁለት ባሊ ደሴት ላይ በሚገኙ ሁለት የምሽት መዝናኛዎች ውስጥ የፈነዱትን ቦምቦች በመስራቱ ጥፋተኛ ሆኖ በመገኘቱ የዛሬ አስር አመት የሀያ አመት እስራት ተፈርዶበት ነበር። ኡማር ፓተክ በተለያዩ ጊዜያት የእስራት ዘመን ቅነሳ የተደረገለት ሲሆን የኢንዶኔዥያን 17ተኛ የነጻነት ቀን በማስመልከት ለእስረኞች የተደረገው የቅጣት ቅነሳ ተጠቃሚ በመሆኑና ከእስሩ ዘመን ከሶስት እጅ ሁለቱን በማገባደዱ በዚሁ ወር በምህረት ለመለቀቅ ብቁ እንደሚሆን ተዘግቧል። ኦማር ፓተክ በእስያ እጅግ ተፈላጊ ወንጀለኛ የነበረና ከጥቃቱ በኋላ ለአስር ዓመታት ሲፈለግ ቆይቶ እንደ አውሮፓውያን አቆጣጠር በ2012 ፓኪስታን ውስጥ ተይዞ ለፍርድ ቀርቧል። በጥቃቱ የሀያ አገሮች ዜጎች ሕይወታቸውን ያጡ ሲሆን የኦማር ፓተክ በቅርቡ ሊለቀቅ መቻል 88 ዜጎቿን ባጣችው አውስትራሊያ ትልቅ ቁጣን ቀስቅሷል። ሄይቲ በተደራጁ የወንብድና ቡድኖች በተፈጸሙ ጥቃቶች ከደረሰባት ጉዳት እንድታገግም የተባበሩት መንግስታት ድርጅት የ5 ሚሊዮን ዶላር ድጋፍ አጽድቆላታል። ዋና ከተማይቱ ፖርቶ ፕሪንስ በሚገኝ እጅግ የደህየና ሰዎች ተጨናንቀው በሚኖሩበት ሲቲ ሶሌይ በሚባል መንደር ውስጥ በቡድን የተደራጁ ወሮበሎች እርስ በርስ በሚያደርጓቸው ግጭቶች ሳቢያ ካለፈው ወር ወዲህ ብቻ ወደ 500 ሰው መገደሉን የተባበሩት መንግስታት የረድኤት ተቋማት አስታውቀዋል። ወደ 280 ሺህ የሚሆን ሰው በግጭቱ መሀል አጣብቂኝ ውስጥ ተጠምዶ እንደሚገኝ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮው ኦቻ መግለጹን ሊሳሽ ላይን ከጄኔቭ ለቪኦኤ በላከችው ዘገባ ገልጻለች። ግጭቶቹ የጨመሩና ሁኔታዎች የተባባሱ በመምጣታቸው ነዋሪዎች ምግብ፣ ውሃና የጤና አገልግሎቶች ፍለጋ መንቀሳቀስ እንዳልቻሉ ቢሮው አክሎ አመልክቷል። የዓለም የምግብ ድርጅት እንደሚለው ከሄይቲ ህዝብ ግማሽ ያህሉ ማለትም ወደ አራት ሚሊዮን ተኩል የሚሆነው ሰው በበረታ ረሃብ ውስጥ ይገኛል። የምሽቱ ዜና በዚሁ ተፈጸመ። ከቀሪ የቅዳሜ ዝግጅቶቻችን ጋር አብራችሁን እንድትቆዩ የጋበዝኩ፣ በእኔ በኩል መልካም ምሽት የዓለም ዜናዎቹን አደመጥን። ዝግጅታችንን በ19፣ በ22 እና በ31 ሜትር ባንድ በአጭር ሞገድ ና በኢትዮ ሳት፣ በተጨማሪም በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ ማድመጥ ትችላላችሁ። እስከ አራት ሰዓት በሚዘልቀው ፕሮግራማችን አብራችሁን እንድታመሹ በድጋሚ እንጋብዛለን። በመጀመሪያው ቅንብር ወደ ሊባኖስ እንሄዳለን። በሺዎች የሚቆጠሩ ኢትዮጵያውያን ከሚኖሩባቸው የመካከለኛው ምስራቅ ሀገሮች መካከል አንዷ ሊባኖስ ነች። ሊባኖስ ለበርካታ ኢትዮጵያውያን የእንጀራ ቦታ የመሆኗን ያህል በዚያው መጠን ደግሞ ሰብአዊ መብትን በሚጻረሩ አሰራሮች ምክንያት ብዙ ኢትዮጵያውያን የሚፈተኑባትም ሀገር ነች። እነዚህም ፈተናዎች ለመቀነስ ለኢትዮጵያውያኑም ድምፅ ለመሆን የተቻላቸውን ያህል ጥረት የሚያደርጉ ማህበራት መካከል አንዱ መስዋዕት ይሰኛል። ሀብታሙ ስዩም ስለ ማህበሩ እንቅስቃሴ ብሎም በዚያ ስለሚኖሩ ኢትዮጵያውያን የኑሮ መልክ የሚያስረዱን ሁለት እንግዶች ጋብዟል። እንግዶቼ ሳሙኤል ተስፋዬና ራሄል ዘገዬ ናቸው። ሳሙኤልና ራሄል እንኳን ወደ ስርጭታችን በሰላም መጣችሁ፣ እንኳን በሰላም ቆያችሁ እንላለሁ። ቆያችሁ። መልካም፣ ከሳሙኤል ጀምር። ሳሙኤል በማህበሩ ውስጥ ያለህን ኃላፊነት ከነገርከም በኋላ ማህበሩ መቼ እንደተቋቋመና እንዲቋቋም ደግሞ ምክንያት የሆኑ ጉዳዮችን ለአድማጮች አጠር አድርገህ ብትነግረን መልካም እንግዲህ እኔ አሁን ማህበሩ እየመራው ነው የምገኘው በእርግጥ ስራሀይል ዘገየ መስራች ናት የዚህ ማህበር አሁን ግን እያስተዳደርኩት ያለሁት እኔ ነኝ ማለት ነው እንግዲህ ማህበሩ ከተመሰረተ ቢያንስ ከስድስት አመት በላይ ሆኗል። በሁለት ሺ አስራ አራት አመተ ምህረት ሚያዝያ ላይ ነው የተመሰረተው። ስለዚህ ሀገር በፈረንጆቹ አቆጣጠር ማለት ነው እና እስካሁን ድረስ ዜጎቻችንን መሰረት ባደረገ ሁኔታ ላይ ከተለያዩ ድርጅቶች ጋራ በመተባበር በራሳችንም ባለን ማቀም ጭማሪ በማድረግ ድጋፍ እያደረግን የምንገኝበት ሁኔታ ነው ያለው። ለምስረታው ዋነኛ ምክንያት የሆኑ ጉዳዮች ምን ነበሩ? መጀመሪያ ላይ ሳሙኤል ይህንኑ ጥያቄ አብረህ መልስልኝና ወደ ራሄል እሄዳለሁ። መልካም። እንግዲህ ለምስረታችን ዋነኛ ምክንያት የሆነው ቀደም ብለህ እንደገለጽከው አንተ እዚህ በሊባኖስ ውስጥ የሚገኙ ኢትዮጵያውያን እየደረሰባቸው ያለው ግፍና መከራ ከዛ ጋርም ተያይዞ ዜጎቻችን በተለያዩ የአቅም ማነት ማለት የገንዘብ እጥረት ምክንያት ለችግር ተዳርገው እጅግ ከፍተኛ የሆነ ስቃይ እያሳለፉ በነበረበት በዛን ጊዜ የኛ መደራጀት ወይም የኛ መሰባሰብ እነዚህ ችግሮች ይቀንስልናል ወይም ይቀንስላቸዋል ብለን በማሰብ ነው የተደራጀ። እኛ መሰራረታችን እርግጥ እጅግ በጣም ጥቂት በርን ብዙን የኢትዮጵያ ማህበረሰብ ማዳረስ ባለመቻላችን ነው እንግዲህ ይህንን ትልቅ የሆነውን መስዋዕት የሚባለው ማህበር እንደዚህ መሰረት ያደረገ ወደ ራሄል ልሻገር ራሄል እንግዲህ ከማህበሩ መስራቾች መካከል አንዷ ነሽ አንቺ ሊባኖስ ውስጥ ደግሞ በተለይ በርከት ያሉ ሴት ትውልድ ኢትዮጵያን የሚኖርባት ሀገር ናት እኒህም ትውልድ ኢትዮጵያን የሚፈትኑ ጉዳዮች ምንድን ናቸው ከሚጋፈጧቸው ችግሮች መካከል የተወሰኑትን ለአድማጮች አጋሪልን እሺ አመሰግናለሁ ሴት በመሆኔም አኳያ ብዙ ስደተኛው ሴት ነው። ሊባኖስ ውስጥ በቁጥር ከመቶ ከመቶ ሀምሳ አይ ቲንክ አይበልጡም ሴት ወንዶቹ ያሉት በመቶ በሁለት መቶ ሺህ የሚቆጠረው ግን ሴቶቹ ናቸውና የሚደርስብን ግፍና በደል ይሄ ነው ዳርቻ የለው። አገልግሎት ጀምሮ ከሬሲዝም ጀምሮ በሴትነት ከመጠቃቱ ጀምሮ ከሁሉም አኳያ ስታየው ከያቅጣጫው በሴትነትህ ስደቱን የምታሸንፈው አይደለም። ምክንያቱም ወደ ሀገር እንኳን ልመለስ ቢሉ ሴቶች እህቶቻችን ኮንፊደንስ ኖሯቸው አይመለሱም። ሀገራችን ላይ ያለው የከረፊት ጀምሮ ያለው የድህነት መዋቅር እስቲል እስካሁን አለቀቀንም እና እኔ ብሄር ተጨምሬ ቤተሰብ ላይ ሌላ ችግር ነው። ስለዚህ ችግሬ ልጋፈጠው በማለት እዚህ ቤተሰብ እየመሰረቱ የልጆቻቸው ልጆቻቸው እንኳን የራሳቸው የሆነ ሌጋል የሆነ ወረቀት ሳይኖራቸው ኢንሹራንስ ሳይኖራቸው በእንግልትና በፈተና ላይ ያለን ዜጎች ነን እና በዚህ በዚህ ይህንን ሁኔታ ለማሸነፍ ለመጋፋት ነው እኔ እንኳን አንድ ሀያ አመት ሆኖኛል። ትግሉን ከጀመርኩት አስራ ሰባት አመት ሆኖኛል ከኩያ ጓደኞቼ ጋርና ከስምንት አመት በፊት ግን በቃ ለምን አንድ ላይ ሆነን ፊልምና ቲያትር ፊልም እየሰራን ሀገሪቷ ላይ ያሉትን የሰራተኞች ይሄ ማይግራንት ወርከርስ የሚባሉትን በንቁ እንዲነቃ ያደረገው ነገር ቢኖር መስዋዕት ነው እና መስዋዕትን ክሬት አድርገን ከዛ በፊት በሰራናቸው ፊልሞች ራሱ ህዝቡን ስንቀሰቅስ ስንቀሰቅስ አሁን ያለንበት ደረጃ ላይ ደርሰናል። በእርግጥ ግን እንደዛም ሆኖ ፕሮፊቴብል አይደለንም። በጣም አስቸጋሪ ህይወት ውስጥ እንደውም አሁን የበለጠ አስቸጋሪ ህይወት ውስጥ ገብተናል። ራሄል እንግዲህ በቅርብ ደግሞ እኛም የምንሰማው አለ ሊባኖስ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ከሚታመሱ የመካከለኛው ምስራቅ አገሮች መካከል አንዷ ናት። በዚህ ሂደት ውስጥ ታዲያ የኢትዮጵያን መብት ለማስከበር ምን ያክል ጥረት እያደረጋችሁ ነው? የሚገጥሟችሁን ፈተናዎች ለማለፍስ ምን አይነት መላዎችን እየመታችሁ ነው? በዚህ ጉዳይ ላይ ሳሙኤል ያንተን ሀሳብ ልስማና ወደ ራሄል እመልሳለሁ። እንግዲህ አሁን አንተ በገለጽከው መንገድ አገሪቷ ላይ ያለው የፖለቲካና የኢኮኖሚ ችግር በከፍተኛ ሁኔታ ማለት ነው በከፍተኛ ሁኔታ ከነዋሪ ወይም ከዜጋው በበለጠ እጥፍ በሚባል ደረጃ ስደተኛውን እየጎዳ ያለው ምክንያቱም እዚህ ያለው ስደተኛ ተከፋይነቱ በአሰሪዎቹ ነው። አሰሪዎቹ የደረሰባቸው የኢኮኖሚ ችግር ለስደተኛው ያለመከፈል ሁኔታን እንዲፈጠር አድርጎታል። ከዛ ውጪ ቅድም ራሄል እንደገለጸችው እዚህ ሀገር ላይ ሁለት መቶ ሀምሳ ሺህ በስደት መጥተው ህጋዊ ሆኖ የሚኖሩ ሰዎች አሉ። ከነዛ ውጪ ኢትዮጵያኑ ከፍተኛውን ከመቶ ሀምሳ ሺህ ያላነሰውን ቁጥር የሚይዝ ሆነው ህጋዊ ሆኖ የሚሰራ ብቻ ነው። ህጋዊ ሆኖ የማይሰራው ወይም ደግሞ ያለ ወረቀት እየተንቀሳቀሰ ያለው ቁጥር ደግሞ ከዛ አያንስም፣ ከመቶ ሀምሳ ሺህ አያንስም። እነዚህ ሰዎች ወረቀት ስለሌላቸው ሌላው ወረቀት ያለው የሚያገኘውን ሰርቪስ ለማግኘት በጣም ከፍተኛ ችግር ውስጥ ነው ያሉት። ይሄም ሕክምናን ቤት ተከራይቶ የመኖሩን ሁኔታዎች የበለጠ ከባድ እንዲሆን እያደረጉት ነው ያሉት። ቅድም የገለጸችው ራይል የገለጸችው አለ ቁጥሩ በጣም ከፍተኛ የሆነው የሀገራችን ዜጎች ልጆች ወልደው ቤት መስርቶ የሚኖሩበት ሁኔታ አለ። አሁን ያለውን ሁኔታ ስታየው ደግሞ ህይወታቸው እጅግ በጣም ከጆዳፍ ከሚባለው የከፋ እየሆነ የመጣበት ሁኔታ ነው ያለው እና በደሉ እንዳለ ሆኖ ማለት ነው። ኢኮኖሚው እያደረሰብን ያለው ጫና እጅግ በጣም ከፍተኛ ነው። ራሄል ወደ አንቺ ልመለስ። በሊባኖስ ውስጥ እንግዲህ የሚኖሩ ኢትዮጵያን ችግር በእነሱ ላይ ብቻ የሚቀር ችግር አይደለም። ሀገር ቤት በሚገኘው ማህበረሰብ ዘንድ የራሱን ተጽዕኖ ይፈጥራል ከዚያ ጋር ተሻግረው ደግሞ በመላለም በሚኖሩ ኢትዮጵያ ላይም የራሱን ተጽዕኖ መፍጠሩ አይቀሬ ነው። ሁኔታውን ለማሻሻል ምን መደረግ አለበት ብለሽ ትመክሪያለሽ? በተለያዩ ሀገሮች የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያን የእናንተን ለመሰሉ ማህበራት ምን አይነት እገዛ ማድረግ አለባቸው ብለሽ ትመክሪያለሽ? እሺ፣ አመሰግናለሁ እርዳታው በጣም በእውነት በምን አይነት አቅጣጫ እንደምናገኘው ራሱ እየከበደ ነው የመጣው። አሁን ምክንያቱም እዚህ አገር ላይ ያለው ኢኮኖሚካሊ፣ ፖለቲካሊ ያለው ችግር በጣም ለራሳቸው ለሀገሩ ተወላጆች አስቸጋሪ በሆነበት ሰዓት ለእኛ ይህንን አምጥተን ቤት በኩል አምጥተን የኛን ልጆች ሕይወት እናሸንፋለን ስንል በጣም ከባድ ነው። ምክንያቱም የሌላው አገር ላይ ያለውም ኢትዮጵያዊ በዚህ እርዳታ በሚባለው ነገር ላይ እየደከመ መጥቷል። እኛ ሌጋል የሆነ እንትን የለንም። ሬጅስተር አልተደረገም መስዋት ምክንያቱም እዚህ ሀገር ላይ ሬጅስተር የማረግ ወረቀት እንኳን የአገሩ መኖሪያ የሰራተኝነት ወረቀት ስለሆነ ያለ ሌጋል የማድረጉ አፖርቹኒቲ ስለሌለ፣ እንደዚህ እቺ በትንሽ በትንሹ አሁን ለምሳሌ ከአሜሪካ የተክለ ሃይማኖት ማህበርተኞች አንዳንዴ ይረዱናል። በለትኬት ቤተሰብ ላላቸው ልጆች አንድ ላይ እንዲሄዱ ልጆቹ ሁለት ሶስት ልጆች ያላቸው ልጆች ካሉ ከአቅማችን በላይ ሲሆን ወደና ወደ አሜሪካ ወዳሉ ሰዎች ነው የምንጮኸው። እነሱም ጋር አሁን ድካሙ እየመጣ ነው። ምክንያቱም ኢትዮጵያ ውስጥ ያለውም እርዳታ የድጋፍ እየበዛባቸው ነው። እዚህም ያለው እየበዛ ነው። የዚህ ደግሞ በጣም ከባድ የሆነው ከሀገር ውጭ ስለሆነ ያለው ኢማን ህክምና እንኳን የተስተካከለ ህክምና እንኳን ከፍለን የምናገኝበት አፖርቱኒቲ የለም። ግን ይህን ነገር ፈር ለማስያዝ ኢትዮጵያኑ መረባረብ መቻል አለበት ብዬ ነው የምለው። ምክንያቱም ህፃናቶቹም እየተጎዱ ነው። እናት የተባሉትም ልጆች ያው ሳይፈልጉትም፣ ፈልገውትም ያመጡ ልጆች አሉ። እነዚህ ልጆች መቼት ዜጎቻችን አይደሉም ማለት አትችልም። ምክንያቱም እዚህም ሌጋል አይደሉም፣ ኢትዮጵያን ሲገቡ እነዚህ ልጆች ሌጋል አይደሉም። እንደ ሁለተኛ ዜጋ ነው የሚቆጠሩት። እዛም፣ እዚህ እዚህ በትክክል የሚፈልጉትን ነገር አያገኙም። ኢትዮጵያ ግን ምናልባት ኢትዮጵያ ግን ቢያንስ ህክምና አፖርቹኒቲው ለልጆች ወይ የትምህርት አፖርቹኒቲ ይኖራቸዋል ብለን እናስባለን እና እነዚህን ልጆች እንዴት ነው ሳፖርት አርገን ወደ ሀገር ማስገባት የምንችለው? እንዴት ነው ይሄ ፈንድሪዝንጉ ወደዚህ ወደኛ የሚመጣው የሚለው ነገር ለእኛም ለራሱ ከባድ ነው። ስለ እውነት ከባድ ነው። እዚህ ሀገር ራሱ ሪጂስተር ካልሆነ ተጠያቂነት አለብ ገንዘብ በብዛት በምታስገባ ሰዓት ኬት ነው የሚለው ነገር አለ። ለእኛም ግን በዚህ በሶስት ሰው፣ በአራት ሰው፣ በአምስት ሰው በትኬት ምናምን እነዛን ነገሮች እየላኩልን ሳፖርት ማድረግ እንችላለን። ግን ያን አቅጣጫው ነው የጠፋን። እንደዚህ እንደእናንተ ጠይቆ፣ በምን በኩል አደራጅቶ ሳፖርት የሚያደርገን ሰው ነው አቅጣጫው የጠፋብን እና እዚህ ላይ ነው ያለ ነው ስቲል። እስካሁን ግን እየታገልን ነው፣ ከሌሎች ኦርጋናይዜሽኖች ጋር እየታገልን ነው። በተለይ በምግብ እርዳታ ላይ ስቲላን ኮንሰርን ወርልድ ዋይድ ለ የኢትዮጵያውያኑ ማክሲማም ሶስት መቶ ሀያ ይሆናሉ። ወደ ስድስት መቶ ቤተሰብ ነው እየረዳልን ያለው። ከሶስት መቶዎቹ ቢያንስ የሌላ ሀገር ዜጎች ናቸው፣ ግን ግማሹ ለኢትዮጵያውያኑ ነው የተሰጠው። ምክንያቱም ኢትዮጵያውያኑ በጣም ሀይ ነንበር ስለሆነ ያለው እና የተወሰነ የወር የወር የምግብ እርዳታ ከሌላ ኦርጋናይዜሽኖች ጋር እንደዚህ እየተባበርን ለጥቂቶቹ ያደረስን ነው፣ ግን እንዴት ነው በራሳችን የምንቆመው የሚለው ደግሞ ኢትዮጵያውያኑ ውጭ ያለው ሌላም ድርጅቶች ካሉ ሳፖርት ሊያደረጉን ይገባል ብዬ ነው ማስበው። በምን መልኩ ተገናኝተን በምን መልኩ ይሄን ነገር ማሸነፍ እንችላለን? እስፔሻልኛ አሁን እኔ በጣም የጨነቀኝ ከእንግዲህ ከአንድ ከወር በኋላ ከሁለት ወር በኋላ ሪሊ ተመልሰው እነዚህ ልጆች ወደ ውጭ ጎዳና ላይ መውጣታቸው የማይቀር ነው። ምክንያቱም ልጆቻቸውን አስቀምጦ አንድ ቦታ ላይ አስቀምጦ ወደ ስራ ለመሄድ ለአንድ ልጅ በቀን መቶ ሺ ሊባኒስ ፓውንድ ይከፈላል። መቶ ሺ ሊባኒስ ፓውንድ ማለት በአሁኑ ሰዓት ሶስት ዶላር ማለት ነው። እነዚህ ልጆች ደግሞ በሰዓት አንድ መቶ ሺውን ዶላር አንድ ሰዓት ላይ በአንድ ሰዓት ሁለት በአንድ ሰዓት ይህን ብር አያገኙትም። በፊት አምስት ዶላር ስድስት ዶላር ነበር የሚሰራው። አሁን ግን እቺ ሶስት ዶላሯ በአንድ ሰዓት እንኳን ተሰርታ አትገኝም እና የስራ ኦፖርቱኒቲ ስለሌለ የኢትዮጵያኑ ይህን ነገር በጥሞና አዳምጦት በምን መልኩ እጅ ለእጅ ታይዘን ማሸነፍ እንደምንችል መንገዱ ከእናንተ ቢመጣ እኛ ደስ ይለናል። መልካም ራሄል፣ እንግዲህ ስለ መጪ ዘመን እቅዶቻችሁ ደግሞ በጥቂቱ እንነጋገር። እንዳልሽው የተለያዩ ተግዳሮቶች ቢኖሩም በተቻላችሁ መንገድ ለዚያ በዚያ ለሚኖሩ ትውልደ ኢትዮጵያን ድጋፍ እና እርዳታ ለማድረግ እየጣራችሁ ትገኛላችሁ። ለነሱ የጀመራችሁትን ኢትዮጵያን ሰራተኞችን መብት በማስከበር ረገድ ምን ምን ነገሮችን ለማድረግ አስባችኋል? ሳሙኤል፣ በዚህ ጉዳይ ላይ የተወሰኑ ሀሳቦችን ብታገራል። መልካም እንግዲህ ያው ሁልጊዜም እቅዶች ይኖራል ምክንያቱም ትላንትና የነበርንበት ደረጃ አለ። የመከላከል አቅማችን የመደገፍ አቅማችን ሁልጊዜም አንድ አይነት ሆኖ አይቀጥልም። ቁጥራችን በበዛና የችግሩ ሁኔታም በገዘፈ ቁጥር አዳዲስ ሀሳቦች፣ አዳዲስ ድጋፎችን፣ አዳዲስ የአሰራር ሁኔታዎችን መሰራችን ግድ ነው። ልክ እንደ ከዚህ ቀደሙ እንግዲህ ለሚቀጥለው ጊዜ የመጀመሪያው የመጀመሪያውና ዋነኛው ነገር ማህበረሰቡን የግንዛቤ ማስጨበጫ ስራዎች መስራት ነው በከፍተኛ ሁኔታ የሀገር ሲመጣ የሚጠብቀው ምንድን ነው የሚለውን ኢትዮጵያ ውስጥ ከተለያዩ ድርጅቶች ጋር ሊሆን ይችላል። በተለያዩ አማራጮች በመጠቀም ማህበረሰቡን ግንዛቤ ማስጨበጥ ነው አንዱና ትልቁ ሀሳባችን። ቀጣዩ ምንድን ነው? እንደ መስዋዕት ሁልጊዜም አዳዲስ አባሎችን በማምጣት እነሱን የበለጠ በማደራጀት እና ግንዛቤ በመጠት ጠንካራ የሆኑ የተለያዩ ማህበራቶችን እየፈጠሩ ተደራጅተን ራሳችንንም ሌሎችንን የምንደግፍባቸውን ሁኔታዎች መፍጠር ነው። ይሄ ከሬጅስትሬሽኑ ጋራም የተገናኘ ነው። ተቋም ከመፍጠርም አንጻር የተያያዘ ነው። ሁልጊዜም ተረጂዎች ሳይሆን ደጋፊዎች፣ ራሳችን በራሳችን ችለን የምንሄድ መሆን መቻል አለብን ብዬ አስባለሁኝ። እንግዲህ ትልቁና ዋነኛው ሀሳባችን አዌርነሱ ላይ እና ትሬኒንግ በመስጠት ላይ ፎከስ አድርገን መንቀሳቀስ የምንፈልገው። ከዚህ ጋር ተያይዞ ግን እዚህ ያለው ማህበረሰብ በችግር ውስጥ ያለው ማህበረሰብ ድጋፍ ያገኝ የሚችልበትን ሁኔታ ወደ ሀገሩ ከመመለስም ጋራ በተያያዘ ይሄ የምግብ ድጋፉ የሕክምና ድጋፉ እንዳለ ሆኖ እዚህ ከተለያዩ ድርጅቶች ጋራ በመተባበር የምንሰራው እንዳለ ሆኖ ወደ ሀገራቸው ተመልሰውም የሚኖሩበትን እዚህም የምግብ ድጋፍ የሚያደርጉ የሚያገኙበትን ሁኔታ በበለጠ አጠናክረን ለመቀጠል ነው እንግዲህ ወደፊት ሀሳባችን። ወደ ማጠቃለያ ሀሳቦቻችን እንሻገር። ራሄል፣ እንግዲህ የእናንተ ድጋፍና የምትሰጡት አገልግሎት ሊባኖስ ውስጥ ባሉ ኢትዮጵያ ላይ የሚያተኩር ቢሆንም በአሁኑ ጊዜ በርካታ ወጣቶች ከኢትዮጵያ በመውጣት በተለያዩ የመካከለኛው ምስራቅ ሀገራት መገኘትና መስራት ይፈልጋሉ። እነሱስ ሊያውቁት የሚገባው ጉዳይ ምንድን ነው ብለሽ ታስቢያለሽ? እሺ፣ አመሰግናለሁ። ሊያውቁት የሚገባው ነገር ቢኖር አረባት ሀገር ውስጥ ሲሄዱ ምን እንደሚያጋጥማቸው ምን እንዳለ የስራ ሁኔታ፣ የሰዎቹን ባህሪ፣ የቋንቋው በምን መልኩ እንደሚግባቡ እነዚህ ነገሮች ኢትዮጵያ ውስጥ ቢያንስ እንኳን የትሬዲንግ ሴንተሮች ኑረው እነዚህ ልጆች ቢማሩ ቤዚክ ቋንቋ እንኳን የሚግባቡበት ሳይኖር ነው የሚመጡት። እንኳንስ ከአረቦቹ ጋር የቋንቋ ግንኙነት ሊኖር ይቅርና እርስ በእርሳችን እንኳን ጉዳት ደርሶባቸው ልንረዳዳ አንቻል አንችልም። ምክንያቱም በቋንቋ አንግባባን። ብዙዎቹ ከኦሮሚያ እና ከደቡብ በኩል የሚመጡ ልጆች በተለይ በብዛት ነው የሚመጡት። በቋንቋ አንግባባም። ታማው እንኳን ልን ህመማቸውን በትክክለኛ ገልጸን ልንናገር ለዶክተር አንችልም። እነዚህ አይነት ቤዚክ የሆኑ ላንጉጅ የሆነ ቤዚክ የሆነ የስራ ትሬኒንግ በቃ ምክንያቱም ይሄ ስደት እንደማያቆም አሁን በራሴ ዘጠና አምስት ፐርሰንት አምኜበታለሁ። ምክንያቱም ትግላችን ከአስራ ሰባት አመት በፊት ጀምሮ ነበረ እና ይሄ ይሄ ትግል ይሄ ስደት እያቋረጠ ስላልሆነ አረባት ሀገር ላይ በተለይ እነዚህ ትሬይኒንጎች መሰጠት አለባቸው። ቢያንስ ቤዚክ ላንጉች በቃ የስራ ሁኔታ የሰዎቹን ባህሪ ለልጆቹ በጥብቅ መነገር ያለበት እንደገና መጥተው ወደዚህ ሀገር መጥተው ችግር ሲደርስባቸው የኤምባሲን ኮንታክት እንዴት እንደሚያገኙ የድርጅቶችን ኮንታክት እንዴት እንደሚያገኙ በምን በኩ መረዳት እንዳለባቸው ሕጉ ለእነሱ ምን እንደሚፈቅድላቸው ይሄንን አውቀው ቢመጡ በብዛት እንትን ጉዳት ላይ አይወድቁም ብዬ ነው ማስበው። ግን ምንም ስለ ስራው አይዲያ ስለ ሁኔታው ምንም ነገር ሳያውቁ በድፍን መጥተው በሁለተኛው ቀናቸው በሶስተኛው ቀናቸው መሬት ውጭ አውጥተው ጥሏቸው ታገኛለህ እና ይህን ነገር መቅረፍ የሚቻለው መንግስት በተለይ እዛ ሀገር ላለ ይህንን ለሚያስብ ወይም ለሚሰራ ድርጅት ትልቁን አፖርቹኒቲ ሰጥቶ የትምህርት ሴንተር ቢኖር እኔ ይሄ ትንሽ ያቀልልናል ብዬ ነው የማስበው። አንተ ተግባብተህ ከሰራ ሳይከፈል ሲቀር አልተከፈለኝም ብለህ ስላልከፈልሽ ወደዚህ ቦታ ላይ ደውላለሁ ማለት መቻል ያለብህ ሰው መሆን አለበት። ይሄን እንላለው። ይሄ ግንዛቤ ቢኖር ደስ ይለኛል። እጅግ በጣም አመሰግናለሁ። ሳሙኤል ተስፋዬ እና ራሄል ዘገዬ በሊባኖስ የሚኖሩ ኢትዮጵያን ጉዳይ ለማሳወቅ የሚጥረው መስዋዕት ማህበር አመራሮች ናችሁ። በዚያ ስለሚኖሩ ኢትዮጵያን ችግሮችና መፍትሄም ስለተባሉ ጉዳዮች ሀሳባችሁን ስላጋራችሁን በእጅጉ አመስጋኞች ነን። ዳግም መገናኘታችን አይቀርም። ለአሁኑ ግን በዚህ ሁለት ልሰናበታችሁ። መልካም ምሽት፣ መልካም ቀን ይሁንላችሁ። በጣም አመሰግናለሁ። በድጋሚ ሀብታሙ ስዩምና እንግዶቹን እናመሰግናለን። በቀጣዩ ዝግጅት ደግሞ ወደ ጎንደር ይሆናል የምንሄደው። በዚያ ለትምህርት ከቤተሰብ ርቀው የሄዱ ተማሪዎችን ብቸኝነትና ባይተዋርነት እንዳይሰማቸው ለማድረግ እየተካሄደ ያለ ጥረት ያስቃኘናል። ከወላጆቻቸው ቤትና ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሄዱ አፍላ ወጣቶች በጎንደር ዩኒቨርሲቲ እና በከተማው ነዋሪ ዘንድ የባይተዋርነት ስሜታቸውን የሚያጠፉበት ዘዴ ተዘጋጅቷል። ዘርንም ሃይማኖትንም ቀለምንም ግምት ውስጥ ያላስገባ ከደም የወፈረ ጠንካራ የዝምድና ትስስር ይመሰረታል። በቃል ኪዳን ቤተሰብ የጎንደር ዩኒቨርስቲ በ2012 ዓመተ ምህረት ከተለያዩ የሀገሪቱ ክፍሎች ለትምህርት ወደ ዩኒቨርስቲው የሄዱ ተማሪዎችን ከከተማው ነዋሪ ጋር በቃል ኪዳን ቤተሰብ በማስተሳሰር የኢትዮጵያዊነት ስሜት በትውልዱ ዘንድ ዘር እየዘራ እንደሆነ የዩኒቨርሲቲው ማህበረሰብና የከተማዋ ነዋሪዎች ይናገራሉ። አስቴር ምስጋናው በስፍራው ተገኝታ እንደሚከተለው አጠናቅረዋለች። ተማሪ እጹብ ድንቅ ገዛሐኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦች እና ሕዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሀል እንዲኖርና ትምህርት እንዲስተጓጎል ውከት በአገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ። እና ያኔ እኔ ከጓደኞቼ ከሰላምና ልማት ሸንጎ አባላት ጋር ሆነን ጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይህን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገር እናደርገዋለን ብለን ተነሳን። ጀምር ነው ከአውሮፕላን ስንወርድ ተገናኘን በአንድ መኪና ስንመጣ፣ ከየት መተሽ ነው ስላት ከጅንካ ወላጅ እናት፣ አባት፣ ወንድም ተከትሎሻል አልኳት፣ አልተከተለኝ ማለች። አሁን ከዛሬ ጀምሮ አባትሽ እኔ ነኝ፣ የእኛ ቤተሰብ ነሽ። በቃ እንደ ልጆቼ ነው ማይሽ። ለነሱ እች ልጅ የእኔ ልጅ ናት እንድታውቁ፣ ስልኬን ያዙ፣ አድራሻዋ። ቢከፋት ምን ቢላት ለእኔ ነው የምትደውሉልኝ። ስልኬን አስይዤ ለእሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ። እጹ ይሄ ቤት የእናቴ አባቷ ቤት መሆኑን አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿም የሚፈልጉትን ነገራቸውን እዚሁ አስቀምጠው ይሄዳሉ። እናቷም ህዛ ደውለው እንዴናችሁ፣ እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልና ካቡና እየፈራው እየመጣው ወላጅሽ እኔ ሆናለው ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘው። በጣም ነበር ደስ ያላቸው ቤተሰቦች ወላጅ እንዳገኘው ሲያውቁ። አቶ ባዩ የእጹ ብን ወንድም ጨምሮ ሶስት የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስ እና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይህው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የሶስተኛ ዓመት ተማሪዎች ሄለን ትዕዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አርአያ እስከ መሆን የደረሰ ነው። ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ እሰኛዋል እጅግ ከዚህ የሚበለጠ ሌላ ጫና ውስጥ እሙና በጣም ፐርፎርም እያደረገች ነው። ትናንት እና ዛሬ ስጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው እና ይሄ በጣም በቃ የእውነት ለመናገር በጣም የሚያስደስት ተማሪ። ማህሌት በዚህ ቤት ውስጥ የሴት ልጅ እን ጥንካሬ አይታለች። እርሷንም በዚሁ ስብዕና መገንባቷንም ትናገራለች። ተምሯል፣ አባቴ ተምሯል፣ እናቴ፣ ግን ሳተማር ነው እያስተማረችን ያለችው። ምንም ስለ ትምህርት ብዙም እውቀት የላቸውም፣ ግን መማር እንዳለብን እና እንድንችል ያደርጉናል። ግን ፖዚሽን ሀይ ሌቨል ላይ መድረስ ምናምንን እኛ እሷን እያየን ነው። አሁን ላይ እሷ ሴት ናት እና ኢትዮጵያችን ፕሬዚዳንት ስመች የእሷን ደረጃ የእሷን ሌቨል እና ከእሷን በላይ ደግሞ መስራት እንደሚቻል ገነዘብና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብና የሚችለውን ያክል እየሰራ ነው ያለው። በዚሁ ቤት ውስጥ በአሁኑ ሰዓት ሶስት የቃል ኪዳን ልጆች አሉ። አራተኛዋ ባለፈው ዓመት ተመርቃለች። ዶክተር መሰረት ምረቃውን ሲያስታውሱ እሷ የተመረቀች ቀን በጣም ደስ ብሎ ነበር ቤተሰቦቿም ሲመጡ እዚህ ያረፉት እዚ ነው ዝግጅት ያደረገላቸውና ያኔ በጣም በቃ ያስደሰተኝ ነገር ነው። አሁንም በጣም ቤተሰቦች ነን። በቃ እኔ አዲስ አበባ ከሄድኩኝ እነሱ ጋር ነው ማርፈ በምረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል ለአቶ አዱኛ ጌታቸው ለዶክተር መሰረት ካሴ ሳናውቃችሁ ወደድ ናችሁ? ከልብ አከበር ናችሁ ከእናንተ ሰው መሆንን ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን። ለሳምኬት መጠለያ፣ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድኃኔዓለም የዘላለም የልብ ማረፊያ መጠለያ ድንኳን ይሆናችሁ። ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የህግ ተማሪ የሆነው ጌታሁን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው። እሱ የመስቀል በዓል፣ የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸውን የሆነ ነገር ያንጸባርቃሉ። ያው የራሳችን የሆነ ነገር ያንጸባርቃሉ። ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶት ሁሉ ስልክ ደወሉ ያለ ነው። አንድ ቀን መቼ በአካል መገናኘታችን አይቀርም። ምን ችግር አለ? የእኛም ልጅ ነው እኮ አቶ መላኩ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው አመት ተመርቋል። ዝምድናው ግን ቀጥሏል። ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውንም ቀን ያስታውሳል። አዲስ አበባ ለትንሽ ቀን፣ ለሶስት ቀን፣ ለአራት ቀን እጄ ዳዲ መጥጧል ስትላቸው አፈላርገው በጣም በቀን ሶስት አራት ጊዜ ደውሎ ፕሮግራም አስይዘው ባለችኝ ቀን ሰርፕራይዝ አደረገኝ። ቤተሰብ ተሰብስበው ማለት እና ያኔ እንደዛ ሆነው ሳያቸው ቤተሰብ አዲስ ሕይወት ነው የጀመርኩ ይመስለኝ። በቃ እናት አባት፣ አጎት በቃ በሙሉ ቤተሰብ ነው የጠበቀኝ። ለሁሉም ተማሪዎች አንድ ጥያቄ አነሳን። ነገ እናንተ ምን አይነት ሰዎች ትሆናላችሁ? ሰብ ዘረኝነት፣ ጦርነት ምናምን ከነዛ ሁሉ ነፃ ሆነ

ሚክስር ጋር በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ.ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7ሺህ በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽፈት ቤት ደረጃም እንዳደገም አክለው ገልጸዋል። ጎንደር ውስጥ ይህን ኢኒሽቲቭ ሲውስጥ እንደ ትልቅ አላማ አድርጎ የሚወስደው ምንድን ነው? እየዳላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነት እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቦች ልጁ ታመመ፣ ዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት እኔ ቤተሰብ አለው ብላ ሆስፒታል፣ ማንኛውንም ወጪ ሸፍና ራሱ ሊያሳከ መስለት ይላለች። ሰርግ ጅማ ድረስ ሄደ ሰው አለ ሙስሊም ሰው የማንነት ጥያቄ የማይነሳበት የሃይማኖት ልዩነት ከቁብ የማይቆጠርበት የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ የዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል። ሁሉም ዩኒቨርስቲዎች እንደዚህ ቢያደርጉ የባህል ልውውጥ ይኖራል መደማመጥ ይኖራል ሰላም በኢትዮጵያ ይኖራል ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም አይሳሳት አይጋጭም ኢትዮጵያዊነትን ያሰርጻል የቋንቋ መግባራትን ይፈጥራል የሃይማኖት መግባራትን ይፈጥራል በጠቅላላ የካልቸር ግንኙነት ይኖራል በመካከል ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል እርግጠኛ ነው። በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አርያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር አስቴር ምስጋናውን ለዝግጅቷ እናመሰግናለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች ወደ ቀጣዩ መሰናዶ ከመሻገራችን በፊት አንድ ሙዚቃ ልጋብዛችሁ። የኤርሚያስ አስፋውን ልረሳሽ አልቻልኩምን ይዤላችኋለሁ። You're You're so አስርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ሆኖም ከተቋማቱ እድሜ እኩል የኖሩት ሕግጋት እና ፖሊሲዎች አሁን ዓለምን ለገጠሟት ተግዳሮቶች መላ ማምጣት ባለመቻላቸው ትችት እየቀረበባቸው ነው። ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ኮሚሽን ዩኤንኤችሲአር ያገለገሉት አቶ መንገሻ ከበደ ፉልፊሊንግ ጀርኒ ትሩ ኮንፍሊክትስ ን ኮንትራዲክሽንስ በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ በእንግሊዝኛ ባሳተሙት መጽሐፋቸው ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ኢኮኖሚ ያሉ የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳሉ። ስመኝሽ የቆየ በእነዚህ ሀሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ስመኝሽ የቆየ በእነዚህ ሀሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። በግጭቶችና በቀራኔዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁት እና ከአስተዳደጎ ልነሳ አስተዳደጎ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ የውጭ ሀገር ሰዎች ጋር ተደባልቀው ስለተለያዩ አገሮች እንዲያውቁ እድል ሰጥቶትን ያደጉት ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለ ዓለም አቀፍ ተቋማት በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበሩት አመለካከት ምን ነበር? ሰው ልጅ ያደኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ቄስ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች፣ የተለያዩ ህዝቦች ጋራ እናያደረግኩበት ሁኔታ ነው። ከዛም አልፎ ለቤይሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ የነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙ መውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግሥታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበረ። ለአጭር ጊዜ እስቲ ገብቼ ሊሆን በሚል እንደ ቀልድ በፈረንጆቹ አቆጣጠር በአስራ ዘጠኝ መቶ ሰማኒያ ሁለት ሰማኒያ ሶስት ያንን ስራ ጀመርኩኝ በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት ስለ ድርጅቱ ያለኝ መረዳት ምንድናቸው ጠንካራ ጎኖቹ ምንድናቸው ደካማ ጎኖቹ የሚለውንም ለመገንዘብ ች ያለው ማለት ነው። እስኪ እነዚህን ጠንካራ እና ደካማ ጎኖቹ እና እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናው ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞህ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎት እና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርኪ እኔም የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብቶ እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያ ነው። የሳውዝ ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኝን ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ከፋያልኩኝ፣ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላ ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ድርጅት ውስጥ በሰሩባቸው ዓመታት ከመንግስታት ከድርጅቱ የገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በተባበሩት መንግስታት ተቋም ውስጥ መስራት እንደ ባጭሩ፣ የተባበሩት መንግስታት ሲምፕሊፋይ አድርገን የሚነጋገረው ከተባለ ማየውን እድር ነው። የአለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱን የኑክሌር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አስጥቀውላቸዋል እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟል ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋ ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ አንዴ ናይጄሪያ ቢመጣ አንዴ ኢትዮጵያ ብትሆን በሚል እርስ በእርሳችን እንኳን አፍሪካኖች ተነጋግረን አንድ ወቅት የሆነ አቋም ይዘን ሴኩሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተሟገትንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው። በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ፣ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ስም የሚጠቅሱበት ቦታ አለና ይሄስ ምን ይመስል ነበር? የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት፣ በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንዱ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ይሄ ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። ከተባበሩት መንግስታት አሁን ሁኔታው እየተለወጠ ነው፣ ግን መጀመሪያ አሁን እኔ ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይህ ገፋ ትምህርት የላቸውም የአፍሪካም ሆነ የባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቋል። ግን እኔ መጥቻለኝ አለቃ ነኝ፣ ልክ እንደ ቅኝ ገዢ መሪ የእንትን የሚለዋሉ አሁንም ቢሆን ያ ችግር እየቀጠለ ነው። ዩኤንኤችአር የምኮራበት የመመካበት መስሪያ ቤት ነው። እንግዲህ ከሰላሳ አቅድ በላይ እንትን ብያለሁ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሰሙ አይቻላል። እውነት ለመናገር አሁንም ይሆናል ብዬ አላሙ። ያ ምንድን ነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከላይ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው የአሜሪካ መንግስት ዩኤንኤችአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ ከአሜሪካዊ ነው አራት መጡ። ያን ሁኔታ የግዴታ በገሃድ አውተን እየተያየንበት መቅረፍ መቻል አለብን። ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማኒያ አመት ላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ አመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆን ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ፣ በተለይ በቅርብ አመታት ውስጥ እና ድርጅቱ ግን የነበረውን አስራር ይዞ ነው የቀጠለው የሚል ትችት ይደርስ ይደርስበታል እርስ በሰላሳ ዓመት በላይ ከድርጅቱ ጋር እንደመኖረው መጠን ይህንን አስተያየት እንዴት ያውታል እውነት ነው እንግዲህ የዓለም ሁኔታ እየተለዋወጠ ነው አሁን ለምሳሌ ቴሮሪዝም ጋራ በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ የአየር ለውጥ የሚፈጥረው ቀውስ አለ ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ ለነኝህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒቴሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው። የተባበሩት መንግስታት ለውጥ ለውጥ ከባለና የአንዱ ፈረሰና ኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬታሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄዎች የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንን እና የሰው ኃይላችን እናጠፋለን። እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች አሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለ እና ይሄ የተባበሩት መንግስታት ችግር ነው። ኬት የመጣ ችግር ነው? ስደተኞች መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድናቸው? ነው ዋነኛው ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን፣ ኑሯቸውን እንዲያሸንፉ ማድረግ ነው። ችግሯ ልክ እንደጠቀሱ ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡ ስደተኞች ሶማሌ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ የማይችሉ በሰደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽ የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ኗሪነትን ትን ፈቃድ ሰጥተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። አሜሪካም ሆነ አውሮፓ በኮታ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኝ ስሚ ይሄንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ሊያኔው እኔ እንደ በእኔ እድሜ እንዳየሁት እኔ ገና ስራ ሲጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ፣ እነኚህ ችግሩንም አይቻለኝ። በሂደት ደግሞ አብዛኛው አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንዲያውም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ ማይቻለን። ስለዚህ ሙሉ በሙሉ ማስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለ ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን የሰፈሩ አካባቢ መንግስት፣ አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንሩ የሚል ጥሩ አዝማሚያ አለ። ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተረደዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ አለ። ሱዳንም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውደርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆነው የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለ ሁኔታ። አሁን ግን ከሞላ ጎደል ከሞላ ጎደል ፊት ከ የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሽው ይቀጥላል። እንግዲህ ወደ መጽሐፎት ለመልሶት፣ መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የስራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ የሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ አገራዊ ሁኔታ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቼዋለሁ። እና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም? አንደኛ ወረቀት ሰብስባለሁ። በሰራሁባቸው ሁኔታዎች ሁሉ የራሴ ወረቀቶች አሉ። ማነጋገራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ናቸው ግለሰቦች አሉ። ጋምቤላ ኢታንክ ቢማም ሆነ አሶሳ ካምፕ የሚቋቋምበት ጊዜ አብረን የሰራ ናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው ያለው፣ ሁኔታ አቋሚያው ጥሩ አይደለም እና ሰላም ያለበት ሀገር ሂድ ተብዬ ሌባኖን ተላኩኝ፣ እንጂ እኔ ሌባኖን የት እንዳለ አላውቅም። አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባሁ። እዛ ገብቼ አንድ ዓመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከሰትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሌ ያበቁ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት እንደ ኦጋዴን እና የጅቡቲ ከደወሌ ሐረዋ ሽንሌ፣ አዲጋላ እስከ ድሬዳዋ ያለውን ስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታ በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጨዋለሽ። እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የሰራሁት ብዬ አጋጣሚ ሆኖ ታሪካዊ ሲግኒፊካንት ያላቸው ጉዳዮች ስለሆኑ እ ለሌላው ቢቀር ለልጆችም፣ ለቤተሰብም ይሄን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ ምዝገባ አይደለ። እንደው ምናልባት አሁንም ከነሱ ለምን እንደ ጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና፣ ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው? መጽሐፉ እንግዲህ ለልጆች ሆነ ሰብ ከሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን ያንሰባ አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይ በሱዳን በህ በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረውን ሁኔታ ላይረድ ይችላል። ስለዚህ ስር መሰረቱ ምንድን ነው፣ ኋላ እንዴት ነበረ፣ አሁን ሁኔታ እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔ ምስማማለሁኝ፣ ግን ከነ ድክመቱ ከነምኑ የተሻለ ሁኔታ ፈጥሯን ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀፍ የሚችሉበት ሌላውንም አለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይህን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ። የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል እያለ አሉ ሌላው ቢቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው እንደው ያለባቸውን ስሜት ተነፍሱበት መድረክ አለ ብያም ያለሁ። አማራጭ የለን አሁን ቢሆን አሁንም ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯን ብያም ያለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃቀፍ የሚችሉበት ሌላውን ለማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብያም ያለሁ። መሻሻል አለበት። የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አርገን ልናሻሽለው ነው እንጂ እንስበረው የሚለውን አልከበልም። ያን ደግሞ ልናሻሽል የምንችለው እኛ ነን። እኛ በምንልበት ጊዜ ይሄን ልጥ ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ሁሉ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተረዘን ትኩረት ማድረግ አለበት። ጊዜ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩንኤፍ ያር አሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማነው ሰብአዊ መብት አለው። ከመብቱ አንዱ በአለም ውስጥ በሰላም መኖር ነው። እዛ ዙሪያ እስቲ እንደው ምንድን ነው መደረግ ያለበት ብሎ በተለይም ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ አለም ውስጥ እስካለ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናርገው የሚለው ማተኮር መቻል አለበት። አቶ መንገሻ ከልብ አመሰግናለሁ። እኔም የምንድል ስለስለ በጣም አመሰግናለሁ። ከአሜሪካ ድምፅ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችንም በዚሁ ይጠናቀቃል።